የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም በእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል በጣም ቀላል በሆነ ሐሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሐሳብ የተነሳ ነው። ዓለም አብርሃን የሰማችሁት ጉዳይ ኦን የተሰኘውን ሰራተኛና ሰሪን የሚያገናኝ መተግበሪያን ያዘጋጀ ተቋም ኃላፊ ነው። ስለ አገልግሎቱ በምሽቱ ሰፋ አድርጎ ያጫውተናል። ሰታኒ ኮቪድን በኮቪድ አስራ ዘጠኝ ተይዘው በሆስፒታላችን የሕክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃ ሰው ጨምሮ አራት መቶ ሀያ ስምንት ይደርሳል ማለት ነው። አሁን ደግሞ የሰማናቸው ዶክተር አምሳሉ ታከለ ናቸው። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ባልደረባም ናቸው። በምዕራብ ወለጋ ከተሞች ገዳይነቱ እየተባባሰ ስለመጣው የኮቪድ-19 ቫይረስ ቆየት ብለው ሀሳባቸውን ያካፍሉናል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመር አለው። ኤልያስ አስማራ የድምፅ ቅንብሩን ያከናውናል። ከሁሉም በፊት ግን ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ አድማጮች በድጋሚ እንደምናምሽታችኋል የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ኢሰመድህ በኢትዮጵያ የምርጫ ታሪክ ውስጥ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በስድስተኛው ሀገራዊና ክልላዊ ምርጫ ላይ እንዳይፈጸም ካልተቻለም መጠኑ እንዲቀንስ እየሰራ መሆኑን አስታወቀ በምርጫ ወቅት ከአካል ጉዳት እስከ ህይወት መጥፋት የሚደርሱ ጥሰቶች ሊፈጸሙ እንደሚችሉ የሚገምተው ህብረቱ እነዚህንና ሌሎች መሰል ሰብአዊ ጥሰቶችን ለማስቀረት ያስችለኛል ያለውን ሰብአዊ መብትና ምርጫ በሚል የተለያዩ ሲቪክ ማህበራትን ስልጠና እየሰጠ መሆኑን የህብረቱ ዳይሬክተር መስሑድ ገበየ ተናግረዋል። በሐዋሳ ከተማ እየተካሄደ ባለው ስልጠና የተሳተፉ የደቡብና በሲዳማ ክልል የሚገኙ የሲቪክ ማህበራት ተወካዮች ዜጎች መብቶቻቸውንና ግዴታቸውን አውቀው በምርጫው እንዲሳተፉና የሚደርስባቸውን የመብት ጥሰት ለመከላከል ሚናቸውን እንደሚወጡ ዘገባውን ያደረሰን ዮናታን ዘብዴስ ነው። በአማራ ክልል በኮቪድ-19 የሚያያዘው ሰው ቁጥር በአስደንጋጭ ሁኔታ መጨመሩ እንዳሳሰበው የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ዛሬ በሰጡት ጋዜጣዊ መግለጫ በክልሉ በኮሮና ቫይረስ ምክንያት ወደ ጽኑ ህሙማን የሚገቡና የሚሞቱ ሰዎች ቁጥር በእጅጉ መጨመሩንና አሳሳቢ ደረጃ ላይ መድረሱን ተናግረዋል። የጤና ቢሮ በቫይረሱ የሚያያዘው ሰው ቁጥር ብቻ ሳይሆን ወደ ጽኑ ህሙማን ክፍል የሚገባውና የሚሞተው ሰው ቁጥር መጨ ሲጨመሩ ፈተና እየሆነበት መምጣቱንም አክሎ አስታውቋል። ህብረተሰቡ ራሱን ከኮሮና ቫይረስ እንዲጠብቅም ጥሪ አቅርበዋል። ዘገባውን ያደረሰችን አስቴር ምስጋና ናት። የዩናይትድ ስቴትስ የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሱሊቫን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከትላንት በስቲያ ረቡዕ በስልክ ተነጋግረዋል። የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ኤሚሊ ሆርን ትላንት በሰጡት መግለጫ እንዳስታወቁት የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ጄክ ስሊቨን በኢትዮጵያ ትግራይ ክልል የቀጠሉት የሰብአዊ ሁኔታዎችና የሰብአዊ መብት ጥሰት ቀውሶች የባይደንን አስተዳደር አብዝተው እያሳሰቡ መሆኑን ለምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸውላቸዋል። ቀውሶቹን ለመፍታት ለክልሉ ሕዝብ የሰብአዊ ረድኤት ተደራሽነቱን ለማስፋፋት፣ ግጭቶቹን ለማስቆም የባዕዳን ወታደሮችን ማውጣት እንዲሁም በተፈጸሙ የጭካኔ አድራጎቶችና የሰብአዊ መብት ጥሰት ተግባራት ላይ ነጻ ምርመራ ማካሄድን ጨምሮ ወሳኝ እርምጃዎች መወሰድ እንዳለባቸው የተነጋገሩ መሆኑንም መግለጫው አያይዞ አስረድቷል። የዋይት ሀውስ የብሔራዊ ጸጥታ አማካሪው እና የኢትዮጵያ ምክትል ጠቅላይ ሚኒስትር በተጨማሪም ከታላቁ የኢትዮጵያ ህዳሴ ግድብ ና ከአልፋሻ ድንበር ጋር በተያያዘ ያሉትን ጭቅጭቆች በሰላማዊ መንገድ ለመፍታት የአካባቢው ሀገራቶች በአፍሪካ ህብረት ድጋፍ ንግግራቸውን የመቀጠላቸውን አስፈላጊነት ተወያይተውበታል። ዩናይትድ ስቴትስ ከኢትዮጵያ ጋር ረዥም ጊዜ ያስቆጠረ የሁለትዮሽ አጋርነትና ወዳጅነት ያላት እንደመሆኗ ቀውሶ ሀገሮቹን በመፍታት ረገድ ኢትዮጵያን ለመርዳት ዝግጁ መሆኗን የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ ጄክ ሱሊቨን ለምክትል ጠቅላይ ሚኒስትር ደመቀ መኮንን አጽንኦት ሰጥተው እንደገለጹላቸው መግለጫው ጨምሮ አመላክቷል። በዓለም አቀፍ የኮቪድ-19 ዜናዎች ህንድ በዛሬው ዕለት ከምን ጊዜውም ከፍተኛ የሆነውን የኮሮና ቫይረስ ተያዦች ቁጥር እንደመዘገበች አስታወቀች። ባለፈው የ24 ሰዓት ጊዜ ውስጥ ብቻ 131968 ሰዎች በቫይረሱ መያዛቸውን የጤና የጤና ሚኒስቴሩ አስታውቀዋል። በአውሮፓ ደግሞ በኮቪድ-19 ምክንያት ጽኑ ህሙማን ህክምና ክፍል ውስጥ ያሉት ሰዎች ቁጥር ወደ 4500 መጠጋቱን የገለጹት የጀርመን የጤና ሚኒስቴር ሲሆኑ በዚሁ ከቀጠለ ከሀገራችን የጤና ጥበቃ መዋቅር አቅም በላይ ይሆናል ብለን እንሰጋለን ብለዋል። አድማጮች ለአርብ ምሽት ያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ቪ መሰናዶ ጋር ታመሹ ዘንድ ጋብዛለሁ። የደንገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ከመደበኞቹ የማኅበራዊ መገናኛ አውታሮቻችን በተጨማሪ በዋትሳፕ 202 227 6379 ላይ አስተያየታችሁን ተውልን። አሁን ወደ ቀዳሚው ዘገባ እናምራ። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን የሚያገናኝ አውታር ነው። በሺዎች የሚቆጠሩ ኢትዮጵያውያን በስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ አሳሾች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራው ዓለም አብርሃ ነው። አመሻሹን ደውዬ ተጨማሪ መረጃዎችን ለማግኘት ሞክሬ፣ ያለው ስሜ ዓለም አብርሃ ይባላል የጉዳይ ኦንላይን ኤልኤልሲ ኩባንያ መስራች እና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው። ጉዳይ የተሰኘውን አገልግሎት ወይም መተግበሪያ ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ተዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ፣ ር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራ ስራውን ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሀሳብ ፈላጊው እና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው የሰራችሁት መተግበሪያ። ምን አይነት የሕብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩ ውስጥ ነው የስራ ግንኙነትን የሚያቀላጥፈው? መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ ጂኦኦ ዲኤ ዋይ ኦኤን ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደጎም ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ ር የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር ወደ ስራው መሄድ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን ስድስት ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና አሁን ላይ ከአስራ አምስት ሺህ በላይ ጠቅላላ ተጠቃሚዎች ደርሰናል። ከአምስት ሺህ በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው። አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል? በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅ ነው አደለም የሆነው። ስለዚህ ምንድን ያደረግ ነው፣ አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም፣ አካታች ነው። የራሳችን ባለሙያዎች አሉ፣ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህን ስራ የሚፈልጉ ሰዎችን ኦንቦርድ የሚያደረጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናረጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው ስድስት ወር ውስጥ ቢያንስ ወደ ስድስት ወደ ሰባት ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያረግን እያረግን አሁን ለማቃለል የተቻለውን ያህል እያደረግን ነው በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ? አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች እነዚህን እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራና ያለ ነው። በጣም አመሰግናለሁ። በድጋሚ አለም አብረሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮች ስም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ። እግዜር ስጥልን። በጣም አመሰግናለሁ። መልካም ቀን። ኢትዮጵያ ውስጥ በየቀኑ በርካታ ሰዎችን እየቀጠፈ የሚገኘው የኮቪድ-19 ቫይረስ ጫናውን እያሳየ ከሚገኝባቸው ስፍራዎች አንዱ ምዕራብ ኦሮሚያ ነው። ከዘጋቢያችን ናኮር መልካ እንደሰማ ነው። በዞኑ ውስጥ በሚገኙ አንዳንድ ከተሞች በቫይረሱ የሚሞቱ ሰዎች ቁጥር ዕለት ከዕለት እየጨመረ ነው። በጉደር የመጀመሪያ ሆስፒታል የኮቪድ-19 ሕክምና ማዕከል ውስጥ የኮቪድ ሕክምና ክትትል ላይ የሚገኙና ስማቸው እንዳይጠቀስ የጠየቁ የአሜሪካ ድምፅ ያነጋገራቸው ታማሚ እየተደረገላቸው ስላለ ህክምና ገልጸው በኮሮና ቫይረስ እንዴት ሊያዙ እንደቻሉ እንዲህ አስረድተዋል። ወደ ጉደሬ ሆስፒታል የመጣሁበት አስራ አምስት ቀኔ ነው። እኒህ በእውነቱ ከሆነ የጉደሬዎችን ሐኪሞችን ከዶክተራቸው፣ ከነርሶቻቸው፣ ከጽዳት ሰራተኞቻቸው፣ ከማንኛቸውም እንዳየሁኝ የምመሰገኑ ናቸው። ለበሽተኛ የሚያደርጉት እንክብካቤ ሀይሉ እንቅልፍ ረሳይሉ እያጠናገዱ እና እያዳኑ ነው ከእግዚአብሔር ጋር። ኮቪድ አስራ ዘጠኝ በምን አጋጣሚ ነው እርሶ ሊይዜ የቻለው? እንደ አጋጣሚ የባለቤቱ ወንድም ነበር አጋጣሚ፣ ኩላሊት ነርቭ፣ ምናምን ነበረበት። አሁን ለዛ ህክምና ወደ ሀምቦ ስታ ተመዘዋሉ። በምንወስድበት ጊዜ አምቦ ሆስፒታል ወደ ቅዱስ ጳውሎስ ላከው። ቅዱስ ጳውሎስ በድንገተኛ ክፍል ዘረዳ ቆይቶ ከጊዜ በኋላ ተገኘበት ተር እዛው አረፈ። እኔ ዙን ቀብሬ በሶስት ሳምንቴ ያዘኝ። ለሌሎች ይጠቅማል ባሉት መልእክታቸውም ታሞ ከመማቀቅ አስቀድሞ መጠንቀቅ ሲሉ ከእርሳቸው ስህተት ሌሎች እንዲማሩ አሳስበዋል። በእርግጥ በፊት አልገባኝም ነበር። ይነገር ነበር በመንግስት በኩል ጤና ጥበቃ ሚኒስቴር በኩል ጠላለፍ ነበር፣ ይከታተል ነበር ሬዲዮ ግን ያንተ ምንም ወደ አዲስ አበባ ስንመጣ መራራቅ የለም፣ ማስክ ማድረግ የለም፣ በሽታ እንዳሙሸት ነው፣ ያፍ ወሬ ነው ይባል ነበር። እኔ ግን እውነት አለ አልኩኝ። ከተያዝኩኝና ከተቸገርኩኝ ወዲህ ነው፣ ከቤተሰቤ ከተለየሁኝ ወዲህ ነው። አሁንም ማለት የፈለግኩኝ የህብረተሰቡ ስለዚህ ስለ በሽታ መከላከል ሌት ተቀን በየቤተ ክርስቲያኑ፣ በየእምነቱ፣ በየመስሪያ ቤቱ ያንን ስርዓቱ በማክበር አመርምሮ በሕክምና ካልዳነ በስተቀር ለወደፊቱ ህጋዊ እርምጃም እየተወሰደ የምጥሱትን እንደዛ ብደረግ ማቆም የምቻለው እንጂ በአሁኑ ሰዓት እኔ ከበሽታው ጠንፋለሁ፣ እኔ ከበሽታ እድናለሁ፣ እኔ ከበሽታ ውሸት ነው የሚሉ ሰዎች ስለምበዙ ቤቱ ሀገር አልባ ስለሚሆን ለወደፊቱ ክትትሉ በፊቱ ይልቅ መደረግ ይቻላል እላለሁ። እዱ ሆስፒታል ገብቶ ራሽን ከመጠበቅ ውጭ ነው። የጉደር መጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ የኮቪድ አስራ ዘጠኝ ህክምና አስተባባሪ ዶክተር ናሆም ተሾመ በሰጡት አስተያየት ባለፈው ሳምንት በኮቪድ አስራ ዘጠኝ ሳቢያ የሁለት ሰዎች ህይወት ማለፉን አመልክተው ያላቸው ሁለት አጋዥ የመተንፈሻ መሳሪያዎች ብቻ መሆኑንና ሁለቱም በኮቪድ አስራ ዘጠኝ ህመምተኞች መያዛቸውን ገልጠዋል። እስከ ቀኑ ዘጠኝ ሰዓት ድረስ ባለው ጊዜ ስድስት ለኮሮና ቫይረስ የተጋለጡ ሰዎች ጉደር ሆስፒታል መግባታቸውን አስታወቁ። ታስታውቋል። እስካሁን ሰዓት እንግዲህ የስድስት ታማሚዎች እኛ ጋር ደርሷል። ያው ይሄ ቁጥር ይቀጥላል። እስከ ማታም ሊመጡ ይችላሉ፣ በኋላም ሊመጡ ይችላሉ። ይሄ ማለት እስካሁን ድረስ እንግዲህ ሶስት መቶ ሀያ ስድስት ታማሚዎችን ተቀብለን ህክምና እየሰጠን ነው የምንገኘው አሁን ወደ አስራ ሰባት ኬዝ ነው እኛ ጋር ህክምና ላይ ያሉ ማለት ነው ባለፈው ሳምንት ውስጥ ከሁለት ቀን በፊት ማለት ነው ሁለት ሰው በህይወት ያልፏል ማለት ነው እኛ ጋር ያው ይህ ማለት በየጊዜው ሞትም ሆነ ኬዝ እየሰመረ ነው የሚሄደው የታማሚ ቁጥር እየበዛ እየጨመረ ነው የሚሄደው በጽኑ ህሙማን ክፍል የሚገኙ አሁን ሁለት ኬዞች ጽኑ ህሙማን ውስጥ ነው ያሉ ግን ፖለቲካሊ ወደ አስር የሚሆኑ ናቸው ከግንቦት ስምንት ሁለት ሺ አስራ ሁለት አመተ ምህረት አንስቶ እስካሁን ባለው ጊዜ ለሶስት መቶ ሀያ ስድስት የኮቪድ አስራ ዘጠኝ ህመምተኞች ሆስፒታላቸው በህክምና መርዳቱን የገለጹት ዶክተር ናሆም ከእነዚህ መካከል የአስራ ሰባቱ ህይወት ማለፉን አስረድተዋል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ዶክተር ናሆም ተከታዩን አስተያየት ሰጥተዋል ሰው እድሉን አግኝቶ ምርመራውን ቢያካሂድ በኮቪድ የሚሞቱ ሰዎች ቁጥር እኛ ከምናውቀው በላይ ሊሆን ይችላል ብዬ ነው ምገምተው። ለዚያም የህብረተሰባችን ጥንቃቄ በጣም አነስተኛ መሆኑን ነው የሚያሳየው። እና ጥንቃቄ ማድረግ ግዴታ የሚሆንበት ደረጃ ላይ ደርሰናል ማለት ይቻላል። ዶክተር ናሆም አሁን እናንተ የኮቪድ አስራ ዘጠኝን እያከማችሁ የምትገኙ ሐኪሞች ምን አይነት ህይወትን ነው እያሳለፋችሁ ያላችሁት? በጽኑ ህሙማን ክትትል ውስጥም ሆነው በአጋዥ መተንፈሻ መሳሪያ እየተነፈሱ የሚገኙ ሰዎችስ ምን አይነት ህይወት ነው የሚያሳልፉት? በዛ መተንፈሻ ስር ማለት ነው መሳሪያ ብቻ ነው ያለን። ያ ማለት በጣም ትንሽ ሰዎች ከሚፈልጉት በታች መሆኑን ነው የሚያሳየው። ክሪቲካል ፕሬዘንቶች በየጊዜው እየጨመሩ እየበዙ ነው። የባለሙያዎቻችን ኤፈርት በጣም በከባድ ሁኔታ ውስጥ እንዳለን ነው የሚያሳየው። ሀያ አራት ሰዓት ሙሉ ባለሙያዎቻችን እዚህ ሰርብ እያደረጉ ነው የሚገኙ። በዛ ላይ ለብሰን ለጥንቃቄ ለብሰን የምንገባ ፒፒ የሚባለው ልብስ ማለት ነው በጣም ይሞቃል ከሙቀቱ የተነሳ ሰው ሁሉ እስኪልበው። በጣም በአስቸጋሪ ሁኔታ ነው ባለሙያዎቻችን ይህንን ታማሚዎች ሰርብ እያደረጉ የሚገኙት ማለት ነው። የታማሚ መጨመር እኛ ላይም ባለሙያዎቻችን ላይም ሎድ እየጨመረ በየጊዜው እየጨመረ መሄዱን ነው የሚያሳየው እና መካኒካል ቬንትሬተር የምንለው ሳምባችንን ተክቶ መተንፈሻ ሲስተማችንን በሳምባ ቦታ ተክቶ የመተንፈሻ ስራ የሚሰራ ማለት ነው ማሽኑ። ስለዚህ ማሽኑ አሁን አየር ማስገባትና ማስወጣት የማይችሉ ታማሚዎቻችንን የእሱን የ የሳንባውን ስራ ተክቶ የሚሰራ ማሽን ማለት ይቻላል። ስለዚህ አሁን ኮቪድ እንደምታውቀው የመተንፈሻ ጣሪም ነው የሚጎዳ በብዛት ሰዎች መተንሳት ሲያቅታቸው ወደ ማሽኑ ግዴታ መሄድ አለብን ማለት ነው። ይህ ማሽን ደግሞ እጥረት አለ፣ በጣም ውድ ዕቃ ነው። በሀገሪቱ ደረጃ በጣም ውስን ቦታ ብቻ ነው የሚገኘው። ስለዚህ ቤተሰባችን አሁን ጥንቃቄ ካላደረግን መሰቀን ወደዛ የሚሄዱ ፔሸንቶች በብዛት ስለሌልን ሊጎዱብን ይችላሉ ማለት ነው። በሌላ በኩል በወለጋ ዩኒቨርሲቲ ሪፈራል ሆስፒታል ውስጥ ባለፈው ሳምንት አንድ የጤና ባለሙያን ጨምሮ የሁለት ሰዎች ህይወት በወረርሽኙ ሳቢያ ማለፉን የሆስፒታሉ ሕክምና ክፍል ኃላፊ ዶክተር አምሳሉ ታከለ ተናግረዋል። ስደተኞች ያለም በሁለት ዲግሪ በኮቪድ 19 ተይዘው በሆስፒታላችን የህክምና ክትትል ያደረጉ ሰዎች ቁጥር የዛሬውን አንድ በኮሮና ቫይረስ የተጠቃሰው ጨምሮ 428 ይደርሳል ማለት ነው። 395ቱ ተሽሏቸው ወጥተዋል። 25 የሚሆኑት ደግሞ ህይወታቸው አልፏል። በህይወታቸው ካለፈ መካከል አንዱ የኛው የፋርማሲ ባለሙያ ነው። ሌላኛው ዶክተር ሂርጳ የሚባሉ ግለሰብ ደግሞ በወለጋ ዩኒቨርሲቲ በከፍተኛ ኃላፊነት ሲሰሩ ቆይተው ወደ አምቦ የተዘዋወሩ ናቸው። በአሁኑ ሰዓት አስር ሰዎች በሆስፒታላችን የህክምና ክትትል እያደረጉ ነው። አስራ አምስት ሰዎች ደግሞ ተጠርጥረው ተለይተዋል። ከእነዚህ መካከል የህክምና ባለሙያዎች ይገኙበታል። ህብረተሰቡ ከዚህ በፊት በተለመዱት ራሱን የመጠበቂያ ዘዴዎች ተግባራዊ እያደረገ ከኮሮና ቫይረስ ሳይሰላጭ ራሱን መጠበቅ አለበት ብለዋል። የኢትዮጵያ ጤና ሚኒስቴር እና የኅብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮሮና ቫይረስ መግለጫ መሰረት የዛሬን መረጃ ሳይጨምር ትናንት በ24 ሰዓት ውስጥ በቀረቡ 8187 የላብራቶሪ ናሙናዎች ላይ ከተከናወነው ምርመራ 2163 ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 221544 ደርሷል። በሌላ በኩል 2179 ሰው ሰዎች ከበሽታው ያገገሙ ሲሆን እስካሁን ባለው ጊዜ አጠቃላዩ ከበሽታው ያገገሙ ሰዎች አኃዝ 166135 ነው። በጠና የታመሙ ሰዎች ደግሞ ከዘጠኝ መቶ በላይ ሲሆኑ ትናንት ብቻ 33 ሰዎች በኮቪድ-19 ሳቢያ ህይወታቸውን አጥተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ከሰሞኑ በአጎራባች ቦታዎቻቸው ግጭትን ያስተናገዱት የሶማሌና አፋር ክልሎች ለምክክር መቀመጣቸው ተሰምቷል። የኢትዮጵያ ሰላም ሚኒስቴር ባስተባበረው ውይይት ላይ ክልሎቹ ስምምነት ላይ የደረሱባቸው አራት ጉዳዮችም ይፋ ተደርገዋል። አዲስ ጀኮል ዝርዝር አለሁ። የሰላም ሚኒስቴር ትናንትና ምሽት ባወጣ መግለጫ እንዳስታወቀው በግጭት ላይ የቆዩት የአፋርና ሶማሌ ክልል መንግስታት ርዕሳነ መስተዳድሮች እና የጸጥታ አመራሮች የተሳተፉበት የምክክር መድረክ በሁለቱም ወገኖች ስምምነት ተጠናቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያመለክተው ሁለቱ ክልሎች ከዚህ በፊት በተደጋጋሚ ባካሄዷቸው ውሳኔዎች የተደረሱ ስምምነቶች ተግባራዊነት እንዲረጋገጥ ሁለቱም ወገኖች የታጠቀ ኃይላቸውን ወደኋላ እንዲመልሱ እንዲሁም በፌዴራል መንግስት አካላት ተገቢው ምርመራና ማጣራ ተካሂዶ ተጠያቂነት እንዲረጋገጥ አቅጣጫ መቀመጡን አስታውቋል። በተደረሱ ስምምነቶች ዝርዝር ይዘት ዙሪያ ማብራሪያ ጠየቅናቸው። በሶማሌ ክልላዊ መንግስት የፍትህና ጸጥታ ቢሮ ኃላፊ አማካሪ የሆኑት አቶ መሀመድ ሙሳ ሁለቱ ክልሎች የተስማሙባቸው ጉዳዮች አራት ነጥቦች ላይ ያተኮሩ መሆናቸውን ይገልጻሉ። አንደኛው የሁለቱም ታጣቂ ኃይሎች በአዋሽ እና በጀቡቲ መንገድ ላይ በምስራቅ በኩል አስር ኪሎ ሜትር ሶማሌ ገባይ እንድል በአፋር በኩል ደግሞ በምዕራብ በኩል ከአስፋልት ሁለቱም በአስፋርስ ርቀት ላይ እንዲገኙ ጠብና ምንም አይነት ግጭት እንዳይፈጠር የተስማሙበት ነው። ሁለተኛው የሶስቱ አወዛጋቢ ትና የግጭት መንስኤ የሆኖ በተደጋጋሚ ሁለቱም ይገበኛል የሚያቀርቡትና የግጭት መንስኤ የሆኑት የአዳይቱ ገለመትና ገርበኢሴ ቀበሌዎች በመከራከያ ስር እንዲሆኑ እዚህ አወዛጋቢ ቀበሌዎች በህጋዊ መንገድ እስኪፈቱ ድረስ ማለት ነው። ፀጥታቸውን፣ የህዝቡን ደህንነት የሚጠብቀው መከላከያ ይሆናል። በዚህም ስምምነት ላይ ተደርሰዋል። ሶስተኛው የግጭቱ ቀጠና በሆኑት አካባቢዎች በቀላላ ምንም አይነት መንደር ሰፈራ እንዳይደረግ ነው። አራተኛው ደግሞ የብሔራዊ ደህንነት እና የጸጥታ ሀይሎች ቶሎ ብሎ ከዛሬ ጀምሮ ማለት ነው። ትላንትና የደረሰው ዛሬ ጀምሮ ገብተው ሁኔታዎችን ማረጋጋትና ተግባራዊ የዚህ ተግባራዊ እንዲሆን በተጨማሪ ደግሞ ከትላንት ወዲያ በአዴቱ ላይ ከፍተኛ ጭፍጨፋ እና ከፍተኛ የመንደር ቃጠሎ እና ብዙ ውድመት ደርሰዋል። ይሄ እንዲጣራና በአጠቃላይ በግጭቱ ላይ የነበረው ሁኔታ ተጣርቶ ኢንቨስቲጌት እንዲደረግ ስምምነት ተደርገዋል። በስምምነቱ የአጭር ጊዜ ሰላምን ከማረጋገጥ ባሻገር የሁለቱ ክልሎች የግጭት መንስኤዎችን በዘላቂነት የሚፈቱበት ሁኔታ ላይም ምክክሩ እንደሚቀጥል አቶ መሐመድ ገልጸዋል። የሶማሌና አፋር ክልሎች ባለፉት ሶስት ዓመታት በይገባኛል በሚወዛገቡባቸው ሶስት ቀበሌ ዙሪያ ተደጋጋሚ ግጭቶች ውስጥ ገብተዋል። ተደጋጋሚ የሰላም ስምምነቶችንም ተፈራርመዋል። ይሁንና አንዱም ዘላቂ መፍትሄ ማስገኘት አልቻለም። የሶማሌ ክልል ፍትህና ጸጥታ አማካሪ አቶ መሐመድ ሙሳ የሶማሌ ክልል ከአፋር የከፋ ደም መፋሰስ ና የሰዎች መፈናቀል ካስከተለው የኦሮሚያ ክልል ጋር የነበረበትን ግጭት ፈቶ ሰላማዊ የህዝብ ለህዝብ ግንኙነት መመስረቱን ገልጸው ከአፋር ክልል ጋርም በተመሳሳይ ልዩነቶች በሰላም የሚፈቱበትና ዘላቂ ሰላም የሚሰፍንበት መንገድ እንደሚፈልጉ ተናግረዋል። ከአፋር ክልል በኩል ስለ ስምምነቱ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማሪ ደግሞ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።